በተባበሩት መንግስታት ድርጅት የብሪታንያ አምባሳደር ማቲዩ ራይክሮፍት ከጥቂት ጊዜ በፊት ከአንድ የልኡካን ቡድን ጋር ኢትዮጵያን፣ ደቡብ ሱዳንን፣ ሶማሊያን ና የቻድ ሐይቅ አካባቢን በመጎብኘት የተደቀነው የረሃብ ስጋት ምን ደረጃ ላይ እንደሚገኝ ተመልክተዋል። የናይጄሪያ አሸባሪ ቡድን ቦኮ ሀራም ከብዙ አመታት ወዲህ ሽብሩን ባስፋፋበት በናይጄሪያ በኒጀር እና በቻድ መካከል በሚገኘው አካባቢ በሺዎች የሚቆጠሩ ሰዎች ተገድለዋል ታግተዋል ከመንደሮቻቸውም ተባረዋል ይህ አልበቃ ያለ ይመስል ደግሞ አሁን በድርቅ ሰበብ ይኸው አካባቢ ትልቅ ችግር እንደገጠመው ማቲዩ ራይክሮፍት አስታውቀዋል የሰብአዊ ቀውሱ ደረጃ ተጋኖ ቀርቧል የሚል ጥያቄ ሲነሳ ይሰማል ግን አልተጋነነም ሁኔታው በየቀኑ እየከፋ በመሄድ ላይ መሆኑን ተመልክተናል። አዎ፣ ዓለም አቀፉ ማህበረሰብና የተጎዱት ሀገራት ራሳቸው አንዳንድ እርምጃ በመውሰዳቸው እርግጥ አሁን በሁሉም አካባቢዎች እኩል ረሃብ ገብቷል ብለን ልንናገር አንችልም። ረሃብ ገብቷል የምንልበት ደረጃ ላይ አለመድረሳችንን አጽንኦት ሰጥቼ እናገራለሁ። ይኸው ብዙ ሰዎች ለረሃቡ አደጋ የተጋለጡበት ድርጊት እከፋ ደረጃ ላይ እንዳይደርስ ዓለም አቀፉ ማህበረሰብ አስፈላጊውን እርዳታ በጊዜ እንዲያቀርብ ግፊት ማሳረፍ ተገቢ መሆኑን ራይክሮፍት አመልክተዋል። ከዚህ በተጨማሪም ስለዚሁ ጉዳይ ከአፍሪካውያኑ አጋሮቻቸው ጋር በግልጽ መነጋገር እንደሚያስፈልግ ዲፕሎማቱ አክለው ገልጸዋል። ለቀውሱ አለም አቀፉ ብቻ ሳይሆን ብሔራዊ ምላሽም መሰጠት አለበት። የናይጄሪያና የአካባቢው ሀገራት መንግስታት ቀውሱን ለመታገል የተጨማሪ ጥረትና የፋይናንስ እርዳታ እንዲያደርጉ ጠይቀናል። ለዚሁ ጥሪያችንም አበረታች ምላሽ ሰምተናል። እንግዲህ አሁን ይኸው የገቡትን ቃል በተግባር የሚተረጉሙበትን እርምጃቸውን በመጠባበቅ ላይ እንገኛለን። የረሃቡን ስጋት ለመቀነስ ናይጄሪያ አንድ ቢሊዮን ዶላር ለማቅረብ ዝግጁነቷን ብታስታውቅም እስካሁን አንድም ገንዘብ አላቀረበችም። አክት ፎር አካውንታቢሊቲ የተሰኘው የናይጄሪያውያኑ የሲቪል ማህበረሰብ ተቋም ባልደረባ ኦሞሎላ አዴል አሶ እንደሚሉት ግን በረሃቡ አንጻር በሚደረገው ትግል ላይ የገንዘብ እጥረት ብቻ አይደለም ትልቅ ችግር የደቀነው። ሙስናም ሌላው ችግር የደቀነ ጉዳይ ነው። ለምሳሌ ናይጄሪያ ውስጥ በእርዳታ የቀረበ ሩዝ በሌላ ጆንያ ታሽጎ በገበያ ሲሸጥ ይታያል። ስለዚህ ብዙ የምግብ እርዳታ ለተቸገሩት አይደርስም። ዓለም አቀፉ ማህበረሰብ በረሃቡ አኳያ እጅግ ዘግይቶ ምላሽ የሰጠበትን ድርጊት የጀርመን የልማት ትብብር ሚኒስትር ጌርድ ሚለር አሳፋሪ ብለውታል። የአፍሪቃ ህብረት ኮሚሽን ፕሬዚደንት ሙሳ ፋኪ መሃማታም አፍሪቃውያኑ ራሳቸውም ቢሆኑ የድርቅ ሰለባዎችን ለመርዳት እስካሁን በቂ ትብብር አላሳዩም በማለት ወቀሳ ሰንዝረዋል። ብዙውን የአፍሪቃ ከፊል በወቅቱ ያሰጋው የረሃብ አደጋ በእውነት ለእኛ ውርደት ነው። አህጉራችን የያዘው ግዙፍ እድልና አንዳንድ የአፍሪቃ ህብረት አባል ሀገራት ያሳዩት አስገራሚ የኢኮኖሚ እድገት ሲታሰብ ይህን አሳዛኝ ሰብአዊ ቀውስ እርምጃ ሳንወስድ ልናልፍ የምንችልበት አንድም መከራከሪያ ሀሳብ ልናቀርብ አንችልም። በሶማሊያ አሸባብ በተቆጣጠራቸው አካባቢዎችና መንግስትና አማጽያንም የህዝቡን ስቃይ ችላ በማለት ውጊያ በቀጠሉባት ደቡብ ሱዳን ውስጥ ሁኔታው እየከፋ እየሄደ ሲሆን በወቅቱ እንደሚታየው ጥቂት የአፍሪቃ ህብረት አባል ሀገራት ብቻ ናቸው ችግሩን በመታገሉ እረገድ ኃላፊነት ያሳዩት። ዩጋንዳ የደቡብ ሱዳን ስደተኞችን እየተቀበለች ሲሆን ኢትዮጵያም በምትችለው ሁሉ ሶማሊያውያን የረሃብ ሰለባዎችን ለመርዳት እየሞከረች መሆኑን በጀርመን ሀገር የሚገኙት ኢትዮጵያዊው ዲፕሎማት አቶ ሙሉጌታ ዘውዴ ገልጸዋል። ከሶማሊያ ወደ ሶማሌ ክልል መምጣት የሚፈልጉትን ሶማሊያውያን ኢትዮጵያ ለመቀበል ወስናለች። ምክንያቱም እጅግ የከፋ ችግር ውስጥ ነው የሚገኙት። በአንድ በኩል በጦርነት በሌላ ወገን ደግሞ በድርቅ እየተሰቃዩ ነው እና እነዚህ ሰዎች አሁን ካልሆነ ሌላ ጊዜ ልትረዳት ትችልም። ኢትዮጵያ ግን እንደሚታወቀው ራሷ በወቅቱ አምስት ነጥብ ስድስት ሚሊዮን ሕዝቧ የምግብ እጥረት አጋጥሞታል። ከዚህም መካከል ሁለት ሚሊዮኑ የሚኖረው በሶማሌ ክልል ነው። ኢትዮጵያና ዩጋንዳ የጎረቤት ሀገራት የረሃብ ሰለባዎችን ለመርዳት ላሳዩት ዝግጁነታቸው ከሌሎች አፍሪካውያን ሀገራት ድጋፍ ለማግኘት ተስፋ ቢያደርጉም ይኸው ጥሪያቸው እስካሁን ሰሚ አላገኘም። ድርቅ ላስከተለው መዘዝ እስካሁን መፍትሄ በማፈላለጉ ረገድ ውጤት ያላስገኘው የአፍሪቃ ህብረት ባልተመጣጠነ አመጋገብ ለተጎዱ ህጻናት መርጃ የሚሆን 200 ሺህ ዶላር ብቻ ዝግጁ በማድረግ ዓለም አቀፉ ማህበረሰብ እርዳታ ለመስጠት የገባውን ቃል እንዲጠብቅ መጠየቁን ቀጥሏል።